ዘመም ያለችውን ሀገሬን ማቅናት እንጂ ከዚያ የተለየ ሸፍጥም ሆነ ተግባር የለኝም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ባለፈው ዓመት ያልተሟላ ነገር ካለ ኢትዮጵያውያንን በከፍተኛ ትሕትና ይቅርታ ጠይቃለሁ ብለዋል። ጠቅላይ ሚኒስትሩ የጎደለ ነገር ካለም በዳተኛነትና በንዝህላልነት አይደለም ያሉት ዶክተር አብይ ያለኝን ጊዜ ሁሉ በታማኝነት ያገለገልኳችሁ መሆኔን ልገልጽላችሁ እፈልጋለሁ ሲሉ አክለዋል። ይህ የጠቅላይ ሚኒስትር አብይ አስተያየት እርሳቸውን አስመልክቶ በተለይ በፌስቡክ የሚሰራጩ መረጃዎችን ለሚያምኑ ወገኖች የተሰነዘረ መሆኑን ታዛቢዎች ይናገራሉ። እስክንድር ፍሬው ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ ዳግም በህዝብ ፊት ከአንድ ዓመት በፊት መጋቢት 24 ያደረጉት ንግግር መተዋወቂያ ስራ መጀመሪያ ነበር። ራሳቸውን ከሚመሩት ህዝብ ፊት ያቀረቡበት፣ ውጥን ዕቅዳቸውን ይፋ ያደረጉበት። ትናንት በሚሊኒየም አዳራሽ ያደረጉት ንግግር ደግሞ የመጀመሪያውን አንድ ዓመት የዳሰሰ ስኬት፣ ጉድለቱን የቃኘ ነው። የተሳኩ ሥራዎችን፣ ስኬቶችን የዘረዘሩ ጠቅላይ ሚኒስትሩ የጎደለ ካለ በሚልም ይቅርታ ጠይቀዋል። ባለፈው ዓመት ስትጠብቁ ቢሆን ስትሉ የጎደለ ያልተሟላ ካለ ቆሚ ብቻ ሳይሆን በከፍተኛ ትሕትና ኢትዮጵያውያንን ዝቅ ብዬ ይቅርታ መጠየቅ እፈልጋለሁ። ቁጣችሁ፣ ተግሳጻችሁ ለእኔ ሽልማቴ ነበር። ኢትዮጵያውያን ካልጠበቁ እንደማይቆጡ ስለማቅ በእኔ ተስፋ ጥላችሁ ቢያደርግ ብላችሁ ፈቅዳችሁና ወዳችሁ የጎደለ ነገር ካለ በዳተኝነትና በእንዝላልነት ሳይሆን ምናልባት ከእውቀት ማነስና ከሁኔታዎች አለመመቸት እንጂ ያለኝን ጊዜ ሁሉ በታማኝነት ያገለገልኳችሁ መሆኑንም በዚሁ አጋጣሚ ልገልጽላችሁ እፈልጋለሁ። ጠቅላይ ሚኒስትሩ የገቡትን ቃል ከመፈጸም አንጻር በርካታ እርምጃዎች መራመዳቸውን ምሁራንና የፖለቲካ ተንታኞች ይገልጻሉ። በዚሁ በሚሊኒየም አዳራሽ ዝግጅት ላይ የተናገሩት ታዋቂው ጸሐፊ ዶክተር በድሉ ዋቅጅራ ለምሳሌ በአንድ ዓመት ብዙ መሰራቱን ያምናሉ። እንደምታውቁት ባለፈው አንድ ዓመት ውስጥ በለውጡ በርካታ በጎ ተግባራት ተከናውነዋል። የተከናወኑትን ተግባራት ዝርዝር ስንመለከት ለውጡ የአንድ ዓመት ህፃን ነው ለማለት በጣም ያስቸግራል። የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ የጠቅላይ ሚኒስትሩን የአንድ ዓመት ጉዞ በተመለከተ አስተያየቶችን ሲሰጡ ቆይተዋል። እሳቸውም እንደዚሁ ታዲያ ጠቅላይ ሚኒስትሩ ቃላቸውን ጠብቀዋል ባይ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ዓመት ቆይታቸው እጅግ የተሳካላቸው መሪ ናቸው። የተናገሩትን ለመፈጸም ችለዋል። ለምሳሌ እስረኛ ፈታ አሉ አሉ ትልቅ በቃ ችግር የሕዝባችን መናወጥ አንዱ ምክንያት የነበረው እሱን እስረኞችን መፍታት ችለዋል። በዓለም ደረጃ ስደት ላይ የነበሩ ኢትዮጵያውያንን፣ ተቃዋሚ ኃይሎችን ወደ ሀገራቸው መጥተው በአንድ አዳራሽ ውስጥ ሆነው እንዲከራከሩ፣ እንዲነጋገሩ ስለ ሀገራቸው አማራጭ ሀሳብ እንዲያቀርቡ አድርጋለሁ ባለት መ አታጠቁ ሁሉም ተቃዋሚዎች ወደ ኢትዮጵያ መጡ። ከመጡም በኋላ ጠቅላይ ሚኒስትሩ እንደ መሪ አይደለም የሆኑ ያለው እንደ አንድ ሙያተኛ እንደ አንድ ጓደኛ ሆነው የመሪ ወንበር ላይ ልቀመጥ ሳይሉ ከታች አብረ እንደ ጓደኛ ሲያወሩ፣ ይሄ ትልቅ ስኬት ነው ለሳቸው። የኤርትራ ጉዳይ በጣም ከባድ ነበረ። የሁላችንም ስጋት ነበረ፣ አይሳካም የሚል ጭንቀት ነበር። አሳኩት አሳኩት። ኤርትራ መሪ ወደ ኢትዮጵያ መምጣት ቻሉ። ህዝብ ለህዝብ መገናኘት ቻለ። ስኬት ነው። በጣም በጣም ትልቅ ስኬት ነው። ግን እንደዚያም ሆኖ ትልቅ ፈተናዎች ይጠብቋቸዋል። ትልቅ ፈተና። ይሄ ትልቅ ሀገር ነው። የመቶ ሚሊዮን ህዝብ ሀገር ነው። ከዚያም በላይ ህዝብ ነው። እያንዳንዱ ከታች ከቀበሌ አንስቶ እስከ ላይ ከጠቅላይ ሚኒስትሩ የሚጠብቅ ነው። በዚህ ላይ የአመራራቸውም ህዝቡም በጋራ ዛሬ የሰጠነውን ክሬዲት ዝም ብለን ተነስተን ነገ መናድም የለብንም። የምንሰጠው ዛሬ ያመሰገንነውን ነገ ነገ በዚያ የሰራውን ጠቅሰ ጥሩ ያሳካውን ተናግሮ ከዚያ ደግሞ እነኝ ነኝ መስተካከል አለባቸው የግድ የበለጠ ተለጥጦ መሰራት አለበት የሚለውን መናገር ይቻላል ግን ከኢትዮጵያዊነት ባህል አንዳንዴ ወጣ እንዳንል ኢትዮጵያዊነት ባህል ለሰው ልጅ ክሬዲት መስጠት ነው። ለደከመው የሰራን ማመስገን ነው ነው ለሰው ልጅ ክሬዲት መስጠት የሰራውን ማመስገን ነው፣ የጎደለውን በትግስት መናገር ነው። በዚያ ደረጃ መሄድ አለብን የምል እምነት አለን። ፖለቲካዊና ማህበራዊ ጉዳዮችን እያዋዛ በማቅረብ የሚታወቀው መዋዘ ጥበባት ዳንኤል ክብረትም ይህንኑ የዶክተር አሸብር ሀሳብ ነው የሚያጠናክረው። እንዳልኩ መጀመሪያ በኢትዮጵያ ታሪክ የማይሞክሩ ነገሮች ተደርገዋል። ለምሳሌ አንድ ርጋቸው ጽግ መፈታት ሂደቱን ስለማስታውሰው አይሞከርም አይሞክሩ የሚባሉ ነገሮች መጥተዋል። እንዳ ከሰው በዛ ልክ ነው የሚጠብቀው። አንዳርጋቸው ጽጌ ከተፈታ በኋላ ከአንዳርጋቸው ጽጌ የባሰ ሰው ደግሞ ቀጥሎ እንዲፈታ ነው ሰው የሚጠብቀው። የባሰ ደግሞ አልነበረም። የባሰ ደግሞ አልነበረም። እንዲህ አይነት ነገሮች እኔ ቅድም ያልኩ ነው አዲስ እንጂ አሁን ለምሳሌ አንዳርጋቸውን ጽጌ አቆይተው አቆይተው ዶክተር አብይ አሁን ሰሞኑን ቢፈቱት ኑሮ ቱን እንደጠበቅ ልትጓዝ ይችላል። ግን ስስት አያውቁም ሰውየው አሁን አይ ብልጥ እና ስሱ ሰው ቢሆኑ ያ በዛ በስድስት ያደርጓቸው ቀስ እያደረጉ ለአምስት አመት እየመነዘሩ መኖሩ ይችሉ ነበር። ድሮኛ ዩኒቨርሲቲ የምንለው ነበር። ፈርስት ይር ላይ ወይም ሰከንድ ይር ላይ ጥሩ ጥሩ ግሬድ ካገኘ እሷን ላይ እየመነዘረ እስከ አራት አመት ዲም ብታገኝ ምንም ብታገኝ ተመነዛዝራ ተመን ቱ ምናምን አታጣጥም ተመነዛዝራ። በዛ መንገድ አይደለም እሷቸው ይሉት። በአንድ ጊዜ እንደ ጎርፍ ነው ያተለቀለቁት። በቃ መሆን ያለ ለምን እንሳሳለን እኛ፣ ለኛ ነገ አይደለም የሕዝቡ የሮሮ ጥያቄ እሱን በአንድ የመለሱ። ስለዚህ ሰው አሁንም በሰባተኛው ሞር የሆነ እስረኛ ሲፈጠር በስምንተኛው ሞር የሆነ ነገር ሲፈጠር ማየት ይፈልጋል። ያ አለመሆኑ ነው ማየው። በአንድ ዓመት በርካታ ስራዎች ከተሰሩ ጠቅላይ ሚኒስትሩ ለምን ይቅርታ ጠየቁ? በፌስቡክ የተሰራጩ አንዳንድ መረጃዎች የዚህ ይቅርታ መነሻ የሆኑ ታገል ሰይፉ በዚሁ በሚሊኒየም አዳራሽ ባቀረበው ግጥም እንዳለውም ይህ የመገናኛ ዘዴ የራሱ አማኞች አሉት። ከመቅደሱም ትልቅ ካውደ ምረት ታዛው ከመስጊዱም ይልቅ አላህ ከሚገዛው ሳያይ የሚያምነውን ታገኛለህ እዛው ፌስቡክ ላይ ነውና አማኝ የሚበዛው። እናም እሳቸውን አስመልክቶ በፌስቡክ ሲሰራጩ የቆዩ መረጃዎች በገጣሚው ቋንቋ የተወሰኑ አማኞችን ቀልብ እንደገዙ ጠቅላይ ሚኒስትሩ ልብ ሳይሉ አልቀሩም። እሳቸው ለኢትዮጵያ ያላቸውን ዓላማና ቅር ለሚጠራጠሩ ወገኖች መልእክት ማስተላለፋቸውም ይህንን አባባል ያጠናክራል። የእኛ ሩጫ ሁሉ የአገራችን ህዝቦች ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ እኩል ሆነው በነፃነት የሚኖሩባት ኢትዮጵያን መፍጠር ነው። ኢትዮጵያን ከፍ ማድረግ ትውልዷን ማንቃት፣ ዘመም ያለችውን ሀገሬን ማቅናት እንጂ ከዛ የተለየ ሸፍጥም ሀሳብም ተግባርም አልነበረንም። የቀድሞው የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት፣ የአሁኑ የኢኒሽቲቭ አፍሪካ ዳይሬክተር አቶ ክቡር ገናም የጠቅላይ ሚኒስትሩን የአንድ ዓመት ጉዞ በተመለከተ አስተያየቶችን ሲሰጡ ይቆይተዋል። ጠቅላይ ሚኒስትሩ የተለየ ሸፍጥም ሆነ ተግባር የለኝም ማለታቸው እንደዚሁም ይቅርታ መጠየቃቸው እሳቸውን አስመልክተው ሲሰራጩ ለቆዩ መረጃዎች የተሰጠ ምላሽ መሆኑን ይናገራሉ። አንደኛ የውጭ ሀይሎችን በተለይ የምዕራባዊ ሀይሎችን አጀንዳ ነው የሚያራምዱት የሚል አስተሳሰብ አለ። በሌላ በኩል ደግሞ የክልላቸውን የኦሮሚያን አስተሳሰብ ብቻ ነው ወይም ደግሞ አላማ ብቻ ነው የሚያራምዱት የሚልም አለ። ስለዚህ ያንን ማስተካከል የተፈለገ ንግግር ይመስለኛል። በአጠቃላይ በእኔ አስተያየት ንግግራቸው ሁቹም ሰዎች አርክቷል የሚል ስሜት አለኝ። ምክንያቱም በማግስቱ እንደገና ፌስቡክን ያየ ወይም ደግሞ እንደዚሁ መንገድ ላይም አንዳንድ ሰዎች የሚነጋገሩ ከሰማ ሁኔታው የተስተካከለ ይመስልላቸዋል። ንግግራቸው ተቀባይነት አግኝቷል ሲሉ የመጨረሻ ያደርገዋለሁ። አቶ ክቡር፣ ምን ምን ተመለከቱ እርስዎ? ለምሳሌ ማሳያው ምንድን ነው በእርስዎ እምነት? እንግዲህ እንደገና የፖለቲካ ዓለምን ስንመለከት ባለፉት ሁለት ሳምንታት በተለይ ሸራትን በተደረገው ውይይት ባሰሙት ንግግርና ከዛ በኋላ ደግሞ እንደዚሁ ባሰሙት ንግግሮች ብዙ እንግዲህ ስናወራ አዲስ አበባ ለማለት እንችላለን። ለአንዳንድ ጊዜ ያው ፌስቡክ ላይ የተጻፈው ካልሆነ ጨምረን ብዙ ሰዎች ድጋፋቸውን፣ እና ከዚህ በፊት ለሳቸው የነበራቸውን አመኔታ እንደቀነሰ የሚያሳይ ብዙ ምልክቶች ነበሩ። እንግዲህ እሱም ለመመለስ የተደረገ ነው ብዬ ነው መገምተው። እና እነዚህ ነው ተሳክቶላቸዋል ብዬ መገምተው። በአጠቃላይ ግን ጠቅላይ ሚኒስትሩ ባለፉት አስራ ሁለት ወራት ያደረጉትን ስራ ሲታይ በአብዛኛው የሚያኮራ በአብዛኛው ብዙም ሰው ያስደሰተ ሆኖ ነው ያለው። ግን ደግሞ ቤዛ ነው፣ ያም ደግሞ አንዳንድ አስቸጋሪ ሁኔታዎች አሉ። ለምሳሌ አሁን ከትግራይ አዲስ አበባ ለመምጣት የማይቻልበት ሁኔታ ላይ ሙሉ በሙሉ ኢትዮጵያ ተረጋግቷል ለማለት የሚያስችል ሁኔታ አለ ለማለትም ያስቸግራል። ስለዚህ በአንድ በኩል ብዙ የተሰሩ ስራዎች ስላሉ አሉ፣ በሌላ በኩል ደግሞ ገና ብዙ ይጠብቃቸዋል። የጠቅላይ ሚኒስትር አብይ አህመድ የአንድ ዓመት ቅኝት ንግግርና የፈጠራቸው ስሜቶች ሰሞኑን ከተጨማሪ አስተያየቶች ጋር ልመለስ እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ